የአውሮፓ አባል ሀገራት ተጠሪዎችና አፍሪካውያን አቻዎቻቸው ፈታኝ ለሆነው ለነገው አፍሪካውያን ወጣቶች የሥራ ዕድል ለማመቻቸት የተከፈተው የሦስት ቀናት ጉባኤ ተጠናቀቀ። የአውሮፓ ኅብረትና አቻው የአፍሪካ ኅብረት በሚቀጥለው በአቢጃን ለሚከናወነው የመሪዎቹ ጉባኤ በርዕሱ ዙሪያ ወገናቱ ተወያይቶበታል። ከአውሮፓው ተባባሪ ወገን በጀርመን የትብብር ሚኒስቴር ልዑክ ያኒስ ሚወፊቱ ጉባኤው ለየት ያለ ነው ይላሉ። ዲስ ኮንፈረንስ ኢዝ ዩኒክ። ይህንን ጉባኤ በይዘቱ ልዩ የሚያደርገው አለ በተለያዩ የሥራ ዘርፎች የተሰማሩን የሳይንስ ምሁራንን፣ ወጣቶችን፣ የመንግሥት ተጠሪዎችን በማሰባሰብ አንድ የተጨመቀ ሐሳብ ለማፍለቅ ወደ ተግባር የሚገባበትን መርሃ ግብር ለመቅረጽ ወደሚቻልበት አቅጣጫ የሚሠራ በመሆኑ ነው። ይህ ማለት በተለይ በአፍሪካ የተግባረ ዕድ ሥልጠናን በማሳደግ እና በማስፋፋት ለወጣቱ የሥራ ዕድል ማመቻቸት ይሆናል ማለት ነው። ወይዘሮ ሙሉ ሰለሞን የኢትዮጵያ ንግድ እና ዘርፍ ማኅበራት ምክር ቤት የክብር ፕሬዚዳንት በአዲስ አበባ ዩኒቨርሲቲ ከስልጠና ጋር በተያያዘ የሚያስተምሩ በሙያ ዘርፍና አመራር በሕዝብ ግንኙነት ላይ ገለጻ የሚያደርጉ በአፍሪካ ሕብረት ውስጥ ተባባሪ አባል በመሆን የሚያገለግሉ በጉባኤው ጥናታዊ ጽሑፍ ከመድረክ ያሰሙ ናቸው። እኔ አሁን ሁሉም ያቀረቡት ትላንትም ሳየው ያው በሪሰርች የተቀመጠ ወይም የተለያየ ሁኔታዎችን የሌላውን አገር ኤክስፒሪየንስም አቅርበዋል። የአፍሪካንም ደግሞ የሁሉም ሀገር እንዳለ ለአፍሪካ ይሆናል ማለት አይደለም፣ የአፍሪካም ለሌላ ይሆናል ማለት አይደለም። ለምሳሌ ትምህርትን በየቤቱ ይማር፣ ኢንተርኔት አለ፣ ስልክ አለ፣ ምን አለ ብሎ ቢል አፍሪካ ኢንተርኔቱም ስልኩም ቢኖር ኔትወርኩ አለው የሚለው ጥያቄው ስለሚከት የራሳችን የትምህርት ሲስተም ለኛ የሚሰራውን ደግሞ መስራት ይገባናል። ከዚህ ሌላ አሁን ብዙዎቹ ሳይሆን ያተኩሩት ንግግር ቴክኒካል ነገር ላይ ነው። እኔ ግን ሶፍትዌሩ ላይ ማንሳት ትፈልጋለሁኝ። የፈለገው ትምህርት ፒኤችዲ ዶክተሬት ወይም ማስተርስ ስላለው አይደለም ስራ እየተሰራ ያለው ብዙ ማስተርስም ፒኤችዲ ያላቸው ስራ የሌላቸው አሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ የስራ ችግር አለ። ትምህርት ተምረው ትምህርት ሳይኖራቸው እንደ ቢል ጌት ደግሞ ይሄን ሁሉ የሰሩ ሰዎች አሉ አይደል እንዴ? ስለዚህ የግድ ትልልቅ ሀይር ኤጁኬሽን ብቻ ሳይሆን አያስፈልግም ማለት አይደለም። በመለስተኛውም ሙያንና ተገቢውን ሙያ በመስጠት የሊደርሺፕ የአመራር ሙያ የማኔጅመንት ሙያ የሌሎችንም ስኪሎች ቴክኒካል እና ቮኬሽናል የሆኑ ሙያዎች በመስጠት የኢንጂነሪንግ፣ ሌሎችንም የኮሚኒኬሽን ሙያ በመስጠት የተሻለ መሪዎች፣ የተሻለ ማኔጀሮች፣ የተሻለ ኢንጂነሮችን፣ የተሻለ ቴክኒሽያኖችን ማፍራት ይቻላል። ምርት ማምረት ይቻላል። ሰርቪስ መስጠት ይቻላል። እሴት መፍጠር ይቻላል። አገርም ማሳደግ ይቻላል። ወደ ኢትዮጵያ ዞር ስንል ስለ ትምህርት ጥራት ብዙ ጊዜ ይወሳል። ከስር ከመሰረቱ ከመዋለ ሕፃናት የጀመረ የተወላገደውን በምን መልኩ ሊቃና ይችላል ብያቸው እኔ አሁን ከምናገረው ነገር አንዱ ያቀረብኩትም ይሄንን ነው። ከመዋለ ሕፃናት ጀምሮ የሰውን አመለካከት ሪስፖንስብል ዜጋ እንዲሆን ቀና የሚያስብቅን እንዲሆን ኃላፊነት የሚወስድ ዜጋ እንዲሆን እየኮተኮትን ለማምጣት በገቨርመንት ደረጃ ፖሊሲ ተቀርጾ ሕፃናት በዛ መልኩ መሄድ አለበት። ቀጥሎም ደግሞ መምህራን ራሳቸው ራሳቸው ካፓሲቲ ሳይኖራቸው እንዴት ነው ተማሪውን ካፓሲቲ የሚያስይዙት? እንደገና ትምህርት ኤጁኬሽን ላይ ያሉ ሰዎች ተገቢው ክብር፣ ተገቢው ደሞዝ፣ ተገቢው ቤኔፊት ሳያገኙ እየተናቁና እየተራቡ የተሻለ ዜጋ ለማፍራት አይችሉም። ያ ሁሉ መስተካከል አለበት። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።